ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ኒው ሳውዝ ዌልስ በህዝብ ትራንስፖርት ተጠቃሚዎች ላይ የፊት ጭንብል የማጥለቅ ገደብ ጣለች። የአፍሪካ ኅብረት በትግራይ የተከሰተውን ቀውስ በተናጠል ምርመራ ለማድረግ መነሳቱ ያሳዘነው መሆኑን የኢትዮጵያ ውጭ ጉዳይ ሚኒስቴር ገለጠ። ራፋኤል ናዳል በዊምብልደንና የቶኪዮ ኦሎምፒክ ውድድሮች እንደማይሳተፍ አስታወቀ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። በኒው ሳውዝ ዌልስ የአንድ ግለሰብ በኮሮና ቫይረስ መጠቃትን ተከትሎ በሲድኒና ብሉ ማውንቴንስ የሕዝብ ትራንስፖርት ተጠቃሚዎች ላይ የፊት ጭንብል የማጥለቅ ገደብ ተጥሏል። የፊት ጭንብል የማጥለቁ ግዴታ ከዛሬ አርብ ጁን 18 ከቀትር በኋላ ከአራት ሰዓት ጀምሮ ለአምስት ቀናት ጸንቶ የሚቆይ መሆኑን የኒው ሳውዝ ዌልስ ፕሪምየር ግላዲስ በርጅክሊያን አስታውቀዋል። ለወቅቱ የኒው ሳውዝ ዌልስ ኮሮና ቫይረስ መስፋፋት መንስኤ የሆነው አንድ ክትባት ያልተከተበ የሊሙዚን ሹፌር በቫይረሱ መጠቃት ጋር የተያያዘ ነው። አንድ ዕድሜው በአርባዎቹ ያለ ግለሰብ በቫይረሱ መያዙ ቢነገርም ለጊዜው አልተረጋገጠም። የተጣራው ማረጋገጫ በነገው ዕለት የኒው ሳውዝ ዌልስ ኮሮና ቫይረስ ወቅታዊ መረጃ ላይ ይገለጣል። ምንም እንኳ የኮሮና ቫይረስ ሲድኒ ውስጥ ቢከሰትም ከሲድኒ ወደ ኒውዚላንድ ያለ ወሸባ የመጓዙ ሂደት ይቀጥላል። ይሁንና የኒውዚላንድ ጠቅላይ ሚኒስትር ጃሲንዳ አርን በኒው ሳውዝ ዌልስ ላይ የእንቅስቃሴ ገደቦች ከተጣሉ ገና አሁን ያለው የጉዞ ሂደት ሊለወጥ እንደሚችል ፍንጭ ሰጥተዋል። የአፍሪካ ህብረት በትግራይ የተከሰተውን ቀውስ በተናጠል ምርመራ ለማድረግ መነሳቱ ያሳዘነው መሆኑን የኢትዮጵያ ውጭ ጉዳይ ሚኒስቴር ገለጠ። ይህንኑ አስመልክቶ የአገር ቤት ዘጋቢያችን በፈቃዱ አባይ እንደሚከተለው አጠናቅሮታል። በትግራይ ክልል ከተከሰተው ቀውስ ጋር ተያይዞ ተፈጽሟል በተባሉ የሰብአዊ መብት ጥሰቶች ዙሪያ ምርመራ የሚያደርግ ቡድን ለመሰየም የአፍሪካ ህብረት በተናጠል መወሰኑ እንዳሳዘነው የውጭ ጉዳይ ሚኒስትር ገለጠ። ሚኒስትሩ ጉዳዩን አስመልክቶ በወጣው መግለጫ ላይ የአፍሪካ የሰብአዊ መብቶች ኮሚሽን የመርማሪ ኮሚሽን ማቋቋምን በተመለከተ በተናጠል ማስታወቁ ሙሉ ለሙሉ በመንግስት ከቀረበለት ግብዣ እየወጣና ህጋዊ መሰረት የጎደለው ነው ብሏል። ጨምሮም የአፍሪካ ህብረት የሰብአዊ መብት ኮሚሽን ለምርመራ አስፈላጊ ሁኔታ የሚያመቻቸውን ትክክለኛ አካሄድ አልተከተለም በማለትም ቅሬታውን አቅርበዋል። ረቡዕ ዕለት የአፍሪካ ህብረት የሰብአዊ መብት ኮሚሽን በትግራይ ክልል ተፈጽሟል ስለተባሉ የሰብአዊ መብት ጥሰቶች የሚያደርገው ምርመራ ሀሙስ እንደሚጀምር በመጥቀስ የሚመለከታቸው አካላት በሙሉ ትብብር እንዲያደርጉለት ጥሪ አቅርቦ ነበረ። ይህንንም ተከትሎ ኢትዮጵያ ባለፈው መጋቢት ወር በትግራይ ክልል ውስጥ ስላለው ሁኔታ ከኮሚሽኑ ጋር በትብብር ምርመራ ለማድረግ ፈቃደኝነቷን ገልጻ እንደነበረ አመልክታለች። ነገር ግን ኮሚሽኑ አሁን እየወሰ ያ ያለው የተናጠረ እርምጃ ምርመራው ወጥ በሆነ የአሰራር ለማከናወን ፍላጎት ያለውን የኢትዮጵያን መንግስትን የትብብር መንፈስ የሚጎዳ ነው ብሏል። ለኤስቢኤስ ሬዲዮ በፍቃዱ አባይ ከአዲስ አበባ። የፌዴራል መንግስቱ ለመድብለ ባህል ማህበረሰባት የክትባት ግንዛቤ ማስጨበጫ የሚውል ከአንድ ሚሊዮን ዶላርስ በላይ መመደቡን አስታወቀ። የጤና ሚኒስትር ግሬግ ሃንት ገንዘቡ ባህላዊ ዝንቅነት ባላቸው ማህበረሰባት ዘንድ የኮሮና ቫይረስ ክትባትን ግንዛቤ በማስጨበጭ ረገድ የክትባት ክትባን ቁጥር ከፍ ለማድረግ ታስቦ መሆኑን ገልጠዋል። በዚህ መሰረት ከሰኞ ጁን ሃያ አንድ ጀምሮ የማኅበረሰብ ቡድናት ከተመደበው የአንድ ነጥብ ሁለት ሚሊዮን ዶላርስ ድጎማ ለግንዛቤ ማስጨበጫ ግልጋሎቶቻቸው ለማዋል ማመልከት እንደሚችሉም አመላክተዋል። ማመልከቻዎቻቸውንም ፊካ ኦርግ ኤዩ ግራንት ድረገጽን በመጎብኘት ማቅረብ እንደሚችሉም አሳስበዋል። ይህ በእንዲህ እንዳለም የአውስትራሊያ ዋና የጤና መኮንን ፕሮፌሰር ፖል ኬሊ ዕድሜያቸው ከ50 እስከ 59 ያሉ አውስትራሊያውያን ከደም መርጋት ጋር ተያይዞ አስትራዜኒካን በመከተብ ምትክ ፋይዘር ክትባትን እንዲወስዱ ቢነገርም የአስትራዜኒካ ክትባትን የመከተብ ጎጂነትን አሳንሰው መናገር በጂታን መፍጠሩ ተነስቷል። ዕድሜያቸው ከስልሳ ዓመት በታች ሆኖ የአስትራዜኒካን የመጀመሪያ ዙር ክትባት የወሰዱ 840 ሺ አውስትራሊያውያን የሁለተኛውን ዙር ክትባታቸውንም የአስትራዜኒካን ክትባት በመከተቡ እንዲቀጥሉና ቀጠሯቸውን እንዳይሰርዙ የማበረታቻ መሳሰቢያዎች እየተሰጡ ይገኛሉ። ሜልበርንና ሪጂናል ቪክቶሪያ ላይ ተጥለው የነበሩ የኮሮና ቫይረስ ገደቦች በረግቡባት በዛሬዋ ዕለት ቪክቶሪያ አንድ በቫይረሱ የተጠቃ ግለሰብ አስመዝግባለች። በቫይረሱ የተጠቃው ግለሰብ ቀደም ሲል በቫይረሱ ከተያዘ ግለሰብ ጋር ቅርበት የነበረው መሆኑንም የቪክቶሪያ የጤና ዲፓርትመንት ገልጧል። አንድ የአውስትሬሊያ የህግ መወሰኛ ምክር ቤት ኮሚቴ ቻይና ሺንጃንግ ውስጥ ባሉ የኦገርስ ማኅበረሰብ ላይ ኃይል የተጫነበት የሠራተኞችን ጉልበት ትጠቀማለች በሚል እሳቤ በተወሰኑ ግብአቶች ላይ እገዳ እንዲጣል አሳሰበ። ኮሚቴው ባቀረበው ምክረ ሐሳብ ላይ ቻይና ሺንጃንግ ውስጥ የሚፈጸሙ ግዴታ የጣለባቸው ስራዎች ብርቱ የሰብአዊ መብቶች ጥሰቶች ናቸው ብሏል። ምክረ ሐሳቡ በሰብአዊ መብቶች ህጎች ማዕከል በኩል በመልካምነቱ ተቀባይነትን ያገኘ ሲሆን የአውስትራሊያን ዘመናዊ ባርነት ህጎችን የሚያጠናክር እንደሚሆንም ተነግሯል። የፌዴራል መንግስቱ ዓለም አቀፍ ተማሪዎች ወደ ደቡብ አውስትራሊያ እንዲዘልቁ መፍቀዱን ተከትሎ ተቋማት የወሸባ መስተንግዶ ፈቃድ አግኝተዋል። በዚህ መሠረት በሰሜናዊ አድላይድ የሚገኘው ፓራፊልድ አውሮፕላን ማረፊያ አጠገብ ያሉ ህንፃዎች መቶ ስልሳ ተማሪዎች ወሸባ የሚገቡበት ሆኗል። በሌላም በኩል አደላይድ ከተማ ውስጥ የሚገኙ መካከለኛ ሆቴሎች ለባህር ማዶ ተመላሽ አውስትራሊያውያን የወሸባ መስተንግዶ ግልጋሎታቸውን እንደሚቀጥሉም ተነግሯል። የቴኒስ ተጫዋቹ ራፋኤል ናዳል በዘንድሮው የዊምቢልደንና ቶኪዮ ኦሎምፒክ ውድድሮች እንደማይሳተፍ መወሰኑን አስታወቀ። እዚህ ውሳኔ ላይ የደረሰውም አካሉን ከአቅም በላይ ለሆነ ጉዳት ላለመዳረግ ከመጠንቀቅ አኳያ እንደሆነ ተነግሯል። ውሳኔው ሃያ አንደኛውን የግራንድ ስላም ሬኮርድ ከማስመዝገብ የሚያግደው ቢሆንም ውሳኔው ተገቢ መሆኑን አበክሮ ገልጧል። በዚሁ ወደ ውጭ ምንዛሪ ተመን ስናምራ አንድ የአውስትራሊያ ዶላር 63 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 75 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 32 የኢትዮጵያ ብር ከ97 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባና አየር ጠባይ ትንበያና ያሰማልን። ፐርስ በከፊል ደመናማ ይሆናል። ዝቅተኛ 6 ከፍተኛ 19። አድላይድ ለከፋ ይችላል። ዝቅተኛ 9 ከፍተኛ 16። ሜልበርን በከፊል ደመናማ ይሆናል። ዝቅተኛ 9 ከፍተኛ 15። ሆባርት ብራ ይሆናል። ዝቅተኛ 9 ከፍተኛ 13። ከምብራ በከፊል ደመናማ ሆነው ይውላል ዝቅተኛ 4፣ ከፍተኛ አስራ 3 ሲድኒ ደመናው ይቆጥራል። ዝቅተኛ 11፣ ከፍተኛ አስራ 6 ብሬስበን ፀሐያማ ሆኖ ይውላል። ዝቅተኛ 10፣ ከፍተኛ 20። ዳርዊን በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 21፣ ከፍተኛ 32። አዲስ አበባ ያካፋል። ዝቅተኛ 12፣ ከፍተኛ 23። ዜናውን ከማጠቃለያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ኒው ሳውዝ ዌልስ በህዝብ ትራንስፖርት ተጠቃሚዎች ላይ የፊት ጭምብል የማጥለቅ ገደብ ጣለች። የአፍሪካ ኅብረት በትግራይ የተከሰተውን ቀውስ በተናጠል ምርመራ ለማድረግ መነሳቱ ያሳዘነው መሆኑን የኢትዮጵያ ውጭ ጉዳይ ሚኒስቴር ገለጠ። ራፋኤል ናዳል በዊምብልደንና ቶኪዮ ኦሎምፒክ ውድድሮች እንደማይሳተፍ አስታወቀ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።